የባለብዙ ብዙ ቀለም ሐሳቦች መናዳ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችው የጋቢና ቪኦኤ አድማጮች የዛሬ ረቡ የካቲት 25 2012 ዓ ም ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀምረናል። በምሽቱ ከሚሰሙት ጥንቅሮች መካከል በወልዲያ ዩኒቨርሲቲ የመማር ማስተማር ሂደቱ መረጋጋቱን ተማሪዎች ገልጸዋል። ያንን ከመከላከያ ሰራዊትና ከክልል ደማ በተናዎች ጋር በመሆን በመቀናጀት በማረጋጋት ጥሩ ስራዎች የተሰራ ቆይተዋል። ለፈተናም እንዲፈተኑ ሰላም መማር ማስተማሩ ሂደታቸው እንዲቀጥሉ ትልቅ ሚና ተጫውተናል። የወልዲያ ዩኒቨርሲቲ ሰላምን አስመልክቶ ከተሰናዳው ዘገባ ላይ የተወሰደ ድምፅ ነው። ቆየት ብሎ ይሰማል። በሌላ በኩል ከሰሞኑ የአካል ጉዳተኞች ማህበራት ፌዴሬሽንና የኢትዮጵያ ምርጫ ቦርድ ስለ አካል ጉዳተኞች በምርጫ ሂደት ላይ ስላላቸው ተሳትፎ ተወያይተው ነበር። በዛ ምክንያት ብዙ መሳሰናቸው ወገኖቻችን ቀመሰባቸው ምርጫ በተፈጠረው ግርግሮች የተዘጉበት እነሱ ቋንቋቸው ሆኖ ሲጠቀሙበት ያንን አርማው ከዛ ከአርማው ጋር ከፖለቲካው አርማ ጋር በማመሳሰል ትልቅ ተግዳሮት ያጋጠመበት ሁኔታ አለ ማለት ነው። የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ፕሬዚዳንት ወይዘሮ ምህረት ንጉሴ የነበሩ ስለ ውይይቱ ፍሬ ሀሳብ ያጋሩናል። ወጣት ሴት ስራ ፈጣሪም ይዘናል። የዘጋቢዎቻችንም መስኮት ሳይረሳ ማለት ነው። የሙዚቃ ሀፍታም ይኖረናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁ ቆዩና እኚህንና ሌሎች ለምሽቱ ያሰናደናቸውን ዘገባዎች ታዳምጣላችሁ። እናንተን በማስተናገድ ምሽቱን ኤደን ገረመው አብድሪያችሁ ቆያለሁ። በቅድሚያ ግን ሀብታሙ ስዩም ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎችን እንደሚከተል ያሰማቸዋል። አመሰግናለሁ ኤደን። ዛሬ የኦሮሞ ነጻነት ግንባር ኦነግ በሰጠው መግለጫ መንግሥት ያላግባብ የድርጅቱን አመራሮች እያንገላታና እያሰረ ነው ሲል አቤቱታ አሰምተዋል። ኦነግ ባለፈው ቅዳሜ ማለትም የካቲት 21 2012 ዓ ም የኦነግ አመራሮች ላይ በመኖሪያ ቤታቸው ውስጥ በፖሊስ የግድያ ሙከራ ተደርጎባቸዋል ሲል በመግለጫው አትተዋል። አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብት ተሟጋች ኦነግ ከፍተኛ አመራር የሆኑት አብዲ ረጋሳ የት እንዳሉ መንግስት ማሳወቅ አለበት ብለዋል። የኦሮሚያ ክልል መንግስት ቃል አቀባይ አቶ ጌታቸው ባልቻ በበኩላቸው አቶ አብዲ ረጋሳ የት እንዳሉ ይታወቃል፣ በኦሮሚያ ፖሊስ ኮሚሽን ቁጥጥር ስር ይገኛሉ ብለዋል። ኮሮና ቫይረስ የተዛመተባት ኢጣሊያ እንደ ኢሮፓያን አቆጣጠር ከዚህ መጋቢት አጋማሽ ጀምሮ ትምህርት ቤቶችና ዩኒቨርስቲዎችን በሙሉ እንደምትዘጋ ዛሬ የሀገሪቱ የዜና ማሰራጫዎች ዘግበዋል። የዓለም መንግስታት የቫይረሱን መስፋፋት ለመግታት እርምጃዎችን መውሰድ ቀጥለዋል። ትናንት ኢጣሊያ ውስጥ በኮሮና ቫይረስ የሞቱ ሰዎች ቁጥር እጅግ አሻቅቦ 79 መድረሱን አስታውቃለች። ኮሮና ከቻይና ውጭ በገደለው ሰው ብዛት ኢጣሊያ ከፍተኛውን ቁጥር ይዛለች። ኢራን በትላልቆቹ ከተሞቿ የአርብ ሶሎትን ሰርዛለች። የዩናይትድ ስቴትስ የጦር ኃይል ዛሬ ረቡዕ ደቡብ አፍጋኒስታን ውስጥ በታሊባን ተዋጊዎች ላይ የመከላከል ጥቃት ያለውን እርምጃ ማድረሱን አስታውቋል። ጥቃቱ የተካሄደው ፕሬዚዳንት ዶናልድ ትራምፕ ከከፍተኛ የታሊባን መሪ ጋር ሁለቱ ወገኖች በፈረሙት የሰላም ስምምነት ዙሪያ በቴሌፎን ከተነጋገሩ ከሰዓታት በኋላ ነው። ሀብታሙን ለዜናዎቹ እናመሰግናለን። የጋቢና ጉዟችን ይቀጥላል። ኤደን ገረመው እያስተናገድኳቸው አምሻለሁ። አሁን ወደ ቀዳሚው የዕለት ርዕሳችን እንሻገራለን። በወልዲያ ዩኒቨርስቲ አስተማማኝ ሰላም መስፈኑንና የተረጋጋ የመማር ማስተማር ሂደት እየተካሄደ መሆኑን ተማሪዎችና የዩኒቨርሲቲው ባለስልጣናት ገልጸዋል። ለተገኘው ሰላምና መረጋጋት የላቀ አስተዋጽኦ አድርገዋል ላሏቸው ተቋማትና ግለሰቦችም ዩኒቨርሲቲው በልዩ መርሃ ግብር እውቅና ሰጥቷል፤ ምስጋናም አቅርቧል። ከወራት በፊት በዩኒቨርሲቲ በተከሰተው ግጭት የተማሪዎች ህይወት ማለፉና የአካል ጉዳት መድረሱን ማይዘነጋም መስፍን አድራጌ ዝርዝሩን አድርሶናል። በወልዲያ ዩኒቨርሲቲ ጥቅምት 29 ለሊት ላይ የሁለት ተማሪዎችን ህይወት ቀጥፎ የተወሰኑ ወጣቶችን ለጉዳት የዳረገው አሳዛኝ ግጭት ዳግም እንዳይከሰት በተሰራው ስራ ዩኒቨርሲቲው ሰላማዊ የመማር ማስተማር ሂደቱን እውን አድርጓል ነው የተባለው። የአንደኛው ሰን ትምህርታቸውን አጠናቀው ለቀናት ወደ ቤተሰቦቻቸው ያቀኑ ተማሪዎች ወደ እውቀት ቤታቸው እየተመለሱ ነው። በጥርጣሬ ይተያዩ የነበሩ ወንድማማቾች ዛሬ ተቃቅፈዋል። ከናዝሬት የመጣችውና የሶስተኛ ዓመት የጋዜጠኝነትና ኮሚኒኬሽን ተማሪዋ ቤቴል ሚለም ኪዳኔ አስከፊውን አጋጣሚ እንዲህ ታስታውሰዋለች። በጣም ብዙ ችግር ነበረ። በተለይ ደግሞ ሴት ልጅ ሆነ ውጭ ማደር በጣም ከባድ ነበረ እና ወላ በአጥር እስከ መዝለል ምናምን ደርሰን ነበረ። ከዛ በፊት ግን ሶስት ቀን ከቅዳሜ ጀምሮ እስከ ሰኞ ውጭ አድር ነበረ፣ ሜዳ ላይ ማለት ነው። በዛ ሰዓት ደግሞ በጣም ብዙ ጭንቀት ነበረ። ከምግብ አንጻር ራሱ ምግብ መብላት እንኳን ቢፈቀድል እንኳን እዚህ ጋ ያለው ነገር የሆነ ነገር ሊፈጠርብኝ ይችላል ወይ ልመታ እችላለሁ በሚል ራሱ በጣም ብዙ ጭንቀት ነበረ። ቤተሰብ በጣም ይጨነቃል። የሚሰማው ነገር አለ፣ በፌስቡክ የሚያየው ነገር ከሱ ከሱ አንጻርም ቤተሰብ የሚያሳድ

ናንጫ ያውት እንብላ ነው እንጂ ወሎ ጋር ድብቅ ነገር የለም። እንደ ልጅ አይተው ተንከባክበው ከዚህ እንኳን ሰው አባሮ ስታመልጥ ቤታቸው ሸሽጎ ማያስቀምጥ ማለት ሆ አሁን ላለንበት ሰላም፣ አሁን ላለንበት መረጋጋት የህብረተሰቡና ና ማህበረሰቡ ትልቅ አስተዋጽኦ ነው ያደረገ። እውነትም የፍቅር ሀገር ናት። ችግሮ በተከሰተበት ወቅት የአካባቢው ማህበረሰብ፣ የሃይማኖት አባቶችና ወጣቶች በማረጋጋት ጉዳት ደርሶባቸው ሆስፒታል የተኙትን በመንከባከብ ና በአደጋው ህይወታቸው ላለፉት ወጣቶች የተሰማቸውን ጥልቅ ሀዘን በመግለጽ ትክክለኛ ኢትዮጵያዊነትን አንጸባርቀዋል ነው የሚለው ወልዲያ ዩኒቨርሲቲ። ለዚህም በጎ ተግባራቸው የእውቅናና የምስጋና ፕሮግራም አዘጋጅቶላቸው ነበር። በፌዴራል ፖሊስ የሰሜን ዲቪዥን ስድስተኛ ሻለቃ አንደኛ ሻምበል ኃይል ምክትል አዛዥ ዋና ሳጂን ያዚድ አባዱራ እውቅናና ምስክር ወረቀቱ ለተሻለ ኃላፊነት ያነሳሳናል ብለዋል። እውቅና በመሰጠቱ ለእኔ በጣም ትልቅ ደስታ ነው የተሰማኝ። ከባድ የሆነ የጸጥታ ሁኔታ ነበር የዚህ ግቢ ውስጥ ከክልል ደማ በተናዎች ጋር በመሆን በመቀናጀት በማረጋጋት ጥሩ ስራዎች የተሰራ ቆይተዋል። ለፈተናም እንዲፈተኑ ሰላም፣ መማር ማስተማር ሂደታቸው እንዲቀጥሉ ትልቅ ሚና ተጫውተናል። ያን ዛሬ እንደዚህ ሰላም ሆኖ ሁሉም በአንድ ላይ ሆኖ በፍቅር ተሳስቦ እዚህ በመገኘቱ በጣም ደስታ ነው የሚሰማኝ። የ91 ዓመቱ የእድሜ ባለጸጋ የአምሳ አለቃ መላኩ ተገኝ ግጭቱ ከተፈጠረ በኋላ ወደ ስፍራው በማቅናት የማረጋጋት ስራ ከሰሩ አባቶች አንዱ ናቸው። በሁለቱ ወንድማማቾች መካከል የተፈጠረው ደም አፋሳሽ ግጭት በወቅቱ አደባባይ እንዲያነቡ አድርጓቸው ነበር። ይህ ችግር ተፈጠረ ሲባል በአገር ሽማግሌነታችን ብዙ ሆነን መጣን። እዚህ ስንደርስ ጸጥታው ደፍርሷል። ተነስቼ ንግግር ሳደርግስ ሁኔታው በጣም ምናምን ስላሳዘነ አለቀሱ። እኔ ሳለቅስ ተማሪዎቹን በሙሉ ከዚያ ያሉት አለቀሱ። ፀጥታውን አረጋግጠን እዚህ እንዲደርስ አድርገን ትናንትና ያለቀሱለት ዩኒቨርሲቲና ያለቀሱላቸው ተማሪዎች ዛሬ አንድ ላይ ሆነው ሲያገኟቸው ምን ተሰማዎት? እኔ እንዲያው የደስታው ብዛት ይሄ ነው ብዬሽ አልነግርህም። በጣም ነው ደስ ያለኝ። ምክንያቱም እኔ በማልቀሴ የኔን ልቅሶ ፈጣሪ ተቀብሎታል የሚል እምነት አለኝ እና ይሄ ዛሬ እኔ እንደው እንደተወለድኩበትና እንደ ሰርጌ ቀን አድርጌ ነው የቆጥሮ የወልዲያ ዩኒቨርሲቲ ሲቲ ፕሬዚዳንት ዶክተር አበበ ግርማ የአካባቢው ማህበረሰብ፣ የጸጥታ ኃይሉና ወጣቶች ለዛሬው የዩኒቨርሲቲ መረጋጋት የማይተካ ሚና መጫወታቸውን ይናገራሉ። የእውቅና ፕሮግራሙም የጀመሩትን አጠናክረው እንዲቀጥሉ ያስችላቸዋል ባይ ናቸው። ማህበረሰቡ ከዚህም ቀደም በአካባቢው የወልዲያ ከተማ መስተዳደር ጋር በጋራ በመሆን የእውቀትና የሰላም አማካሪ ቡድን አቋቁመናል። ያ ቡድን ወደ 38 የሚሆኑ አባላት አሉት። ወደፊት በሚፈጠሩት ማንኛውም ነገር በደስታም ቢሆን ተለያየ ኮንፈረንሶችም የምርምርም ስራም ቢሆን የማህበረሰብ አገልግሎትም እነሱም እየመጡ በጋራ ተወያይተን የበኩላቸውን ድርሻ እንዲያደርጉ ከፍትልናል። ይህንም ያደርጋሉ። በአደረጃጀት ለማፋሳሽ ችግሮች በዩኒቨርሲቲው እንዳይደገሙ አስፈላጊው ጥናትና መፍትሄ ተቀምጧል፣ የሚሉት ደግሞ የሰሜን ወሎ ዋና አስተዳዳሪና የዩኒቨርሲቲው ምክትል ቦርድ ሰብሳቢ ወልደ ትንሳኤ መኮንን ናቸው። አንደኛ የችግሩ መንስዎች በሙሉ ለቅመን ለይተናል። ከመሰረተ ልማት ለተማሪዎቹ ከሚቀርቡ አቅርቦቶች ጋር ያሉ ጉድለቶችንም ለይተናል። ይህን ደረጃ በደረጃ እየፈታን ነው። የችግር አካል ሆነው የሚንቀሳቀሱ አካላትን ደግሞ ህጋዊ እርምጃ በመውሰድ ለማስታገስ ጥረት እየተደረገ ነው። መረጃዎች እንደሚያስረዱት ሀያ የሚደርሱ ተማሪዎች ላይ ከማስጠንቀቂያ ጀምሮ ከአንድ እስከ ሁለት ዓመት እገዳ ተጥሎባቸዋል። ስምንት የሚደርሱ የጥበቃና የአስተዳደር ሰራተኞች ላይ ደግሞ እርምጃ ተወስዷል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። ተስፍንን ለዘገባው እናመሰግናለን። ጋቢና ቪ ነው የምታዳምጥ ያላችሁት በአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርስ የሬዲዮ ፕሮግራም ነው። ቀጣዩ ምርጫ ለአካል ጉዳተኞች የተመቸ እንዲሆን የሚረዱ መላዎችን ለመነጋገር ከሰሞኑ የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽንና የኢትዮጵያ ምርጫ ቦርድ ተወያይተዋል። የውይይቱ ይዘት ከፌዴሬሽኑ ፕሬዚዳንት የሰማው ሀብታሙ ስዩም እንደሚከተሉ ያስደምጠናል። የዓለም ባንክና የዓለም ጤና ድርጅት የዛሬ አስር ዓመት ገደማ ይፋ ያደረጉት የጋራ ጥናት ኢትዮጵያ ውስጥ አስራ አምስት ሚሊዮን አካል ጉዳተኞች እንደሚኖሩ ይናገራል። በዘመኑ ከነበረው የኢትዮጵያ ሕዝብ ቁጥር አስራ ሰባት ነጥብ ስድስት በመቶውን የሚወክል ነው። በተከታታይ ዓመታት በተፈጠሩ ዘርፈ ብዙ ክስተቶች ምክንያት ይህ ቁጥር ሳያሻቅብ እንደማይቀር የሚያነሱት የኢትዮጵያ አካል ጉዳተኞች ማኅበራት ፌዴሬሽን የቦርድ ፕሬዚዳንት ወይዘሮ ምህረት ንጉሴ ኢትዮጵያ ባስተናገደቻቸው ሀገራዊ ምርጫዎች ወቅት አካል ጉዳተኞች ፈታኝ ጊዜያትን እንዳሳለፉ ያስታውሳሉ። ለምሳሌ ዓይነ ስውራት ከዛሬ በስ ኢትዮጵያ ውስጥ ምንም አይነት ምርጫ ሲካሄድ በብሬል የመምረጫ ካርድ አይዘጋጅም። ወይም ደግሞ ቦት ማድረጊያዋ ካርድ ማለት ነው። ስለዚህ በዛ ምክንያት ብሬል ባለመኖሩ ምክንያት የግድ ሰው ይዘው ይገባሉ የራሳቸውን ሰው ይዘው እንዲገቡ የማይፈቀድበት ጊዜ አለ የራሳቸው ሰው ያልሆነ ሰው ደግሞ የፈለገውን እንዲመርጡ ያስገድዳቸዋል ማለት ነው ምን እንደመረጡ እንኳን የማያውቁበት የሚያጋጥምበት ጊዜ አለ ማለት ነው መስማት ትልቅ ቋንቋ ስለማይኖር የሚኖሩ የፖለቲካል ክርክሮች ኢንፎርሜሽን ፓርቲዎች አቋም ፖሊሲ የመሳሰሉት ላይ መረጃዎች በአግባቡ ያለመድረስ ይሄን እንደ ነገር የሚታይ ነው። በአንዳንድ ሁኔታዎች አካል ጉዳተኞች የሚጠቀሟቸውን መግባቢያ ቋንቋዎች በቅጡ ባለመገንዘብ ምክንያት መጥፎ ዕጣ የደረሰባቸው አካል ጉዳተኞችም ነበሩ። አንዳንድ ጊዜ ደግሞ ምርጫ ላይ ይጠቀሟቸው የአርማዎች የፖለቲካ ፓርቲዎች የሚጠቀሟቸው አርማዎች ከእነሱ ጋር የዕለት ተዕለት እንቅስቃሴዎቻቸው ላይ የሚጠቀሟቸው የምልክት ቋንቋ ለምሳሌ በእጅ ጣቶች ከሆነ የተቀመጡት የፖለቲካ ፓርቲዎች አርማ ከምልክት ቋንቋ ስራ የተመሳሰለ ሊሆን ይችላል። ስለዚህ የሚያጋጥሙ ተግዳሮቶች ይኖራል። ለምሳሌ የባለፈውን ምርጫ ብናስታውስ የቅንጅት አርማ የነበረው ለምልክት ቋንቋ ደግሞ አንድ ትርጓሚ የነበረው አርማ ነበር፣ የፓርቲው አርማ በዛ ምክንያት ብዙ መስዋሰ ናቸው ወገኖቻችን፣ ዘጠና ሰባቱ ምርጫ በተፈጠረው ግርግሮች የተጎዱበት እነሱ ቋንቋቸው ሆነ ሲጠቀሙበት ያንን አርማ ከዛ ከአርማው ጋር ከፖለቲካው አርማ ጋር በማመሳሰል ትልቅ ተግዳሮት ያጋጠመበት ሁኔታ አለ ማለት ነው። የምርጫ ጣቢያዎች ደግሞ ከፊዚካል አካል ጉዳተኞች አንጻር የምርጫ ጣቢያዎች በተለይ ዊልቸር ተጠቃሚዎች የእንቅስቃሴ ጉዳታቸው ከበድ ያሉ በልባቸው መንቀሳቀስ የማይችሉ አካል ጉዳተኞች ደግሞ የምርጫ ጣቢያዎች ባልተመቹ ቦታዎች ያጋጥማሉ። ብዙ ጊዜ በተለይ ከከተማ ውጭ ሲሆን ደግሞ በተባባሰ ሁኔታ ገደበት ሁኔታ ነበር። እነዚህና መሰል ችግሮች ዳግም ተፈጥረው በርካታ ቁጥር ያላቸው የኢትዮጵያ አካል ጉዳተኞች በሀገራቸው እጣፋንታ ላይ የመወሰን መብታቸው እንዳይገደብ ፌዴሬሽኑና የኢትዮጵያ ምርጫ ቦርድ ከሰሞኑ ውይይት ላይ ነበሩ። አካል ጉዳተኞች ማለት ምን ማለት ነው? ለየአካል ጉዳቱ ምን ያስፈልገናል? ምርጫ ላይ እንደሚሳተፉ አካል ጉዳተኞች ምን መደረግ ይገባዋል? ምን መብት ሳለን? ለምሳሌ የአካል ጉዳተኞች መብት ኮንቬንሽን አንቀጽ ሀያ ዘጠኝ የሚለውንም እንደዚሁም ምንም ማሟላት አለባቸው፣ አካል ጉዳተኛ ለምርጫ ውስጥ ለማሳተፍ መራጭ በመሆን ብቻ ሳይሆን ተመራጭ በመሆን ነው ያስፈልገናል የሚለውን ሁሉ ፍላጎት ዳሰሳ ማድረግ የሚችል ግንዛቤ ነው መስጠት የሞከርነው። በጣም ነው ትልቅ አስተዋጽኦ እንዳለው ነው የነገሩ። በዓመታት ውስጥ የተከሰቱ ችግሮችን መማሪያ በማድረግ ቀጣዩ ምርጫ ለአካል ጉዳተኞችም የተመቸ እንዲሆን ያለመው ፌዴሬሽኑ አዲስ የምርጫ ሕግ ከመውጣቱ በፊት ቢጨመሩ ያላቸውን ሀሳቦች በረቂቅነቱ ወቅት ማቅረቡን ወይዘሮ ምህረት ይናገራሉ። አዋጁን ቀድመን እንድንወያይበትም ተሰጥቶ ነበረ። እንዲሁም ደግሞ የማሻሻያ ሀሳቦችም ካሉን እሱንም እንድናካትት እድሉ ነበረን። ስለዚህ የተለያዩ ማስተካከያዎችን እንዲገቡ አድርገናል። ለምሳሌ ረዳቶችን ማዘጋጀት ረዳቶች ይዘው ለማይመጡ አካል ጉዳተኞች ረዳቶች ምርጫ ጣቢያ አካባቢ እንዲኖሩ ረዳቶቻቸውን ይዘው ሲመጡ አካል ጉዳተኞች ረዳት ይዘው መምጣት አንዱ መብት እንደሆነ እና በአካል ጉዳተኞች ዓለም አቀፍ የአካል ጉዳተኞች መብት ኮንቬንሽን ላይ የተቀመጠ መሆኑን አስረዳል። ያንን ተግባራዊ እንዲያደርጉ በምርጫ ፕሮሰስ ውስጥ እንዲካተት የማድረግ ስራ ሰርተናል። እዚህ አዋጅ ውስጥም እሱ በግልጽ ተቀምጦላል። ስለዚህ አይነ ስውራን አሁን ረዳቶቻቸውን ይዘው ገብተው የሚፈልጉትን ፓርቲ መምረጥ የሚችሉበት ሁኔታ ተመቻችተዋል። የምርጫ ጣቢያዎች በምልክት ቋንቋ ሲሆን ሲሆን በምልክት ቋንቋ አቬላብሊቲ እንዲኖር እና መረጃ ማግኘት እንዲቻል ሳይሆን ሳይሆን ግን ጥሩ የሆኑ ሳይንጆች እንዲኖሩ ና አብሱት እንዲካተሱ አድርገናል። ሌላው ለሴቶች የነበረው የአፈርማቲቭ አክሽን በየፓርቲ ውስጥ ሴት እጩዎች ለማካተት አፈርማቲቭ አክሽን ነበረ መጀመሪያ ከዛ ደግሞ እኛ ከተወያየን በኋላ አካል ጉዳተኞችን በዚህ አፎርማቲቭ አክሽን ተጠቃሚ ለማድረግ በማሰብ እነዚህ ሁኔታዎች የአካል ጉዳተኞችን በእጩ ቁጥራቸው ውስጥ እንዲያስገቡ በአባልነት ማስገባት ጥሩ ጥቅም እንዲኖረው በማድረግ ልክ ሴቶችን እንዳሳትፈው ሁሉ ለአካል ጉዳተኞችም ክፍተት የተ አዋጅ እንዲሆን ማድረግ ችለናል። በኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽንና በኢትዮጵያ ምርጫ ቦርድ መካከል የሚደረጉ ውይይቶች ቀጣይ ምዕራፍ እንደሚኖራቸው ተስፋ ያደረጉት ፕሬዝዳንቷ አካል ጉዳተኛ መራጮችና ተመራጮች እንዲሁም ታዛቢዎች የሚጠቀሙባቸው አማራጭ የቴክኖሎጂ ግብአቶችን በማዘጋጀት ለአካል ጉዳተኞች ምች የሆኑ የምርጫ ጣቢያዎችና የምርጫ ክፍሎችን በማሰናዳት ረገድ ቦርዱ ሰናይ እርምጃዎችን እንደሚወስድ ተስፋ እንደሰጣችሁም ጨምረው ነግረውናል። በአሜሪካ ድምፅ ራዲዮ ሀብታሙ ዝዩም ዋሽንግተን ዲሲ። ሀብታሙንና እንግዳውን እናመሰግናለን። ጋቢና ቪዮ በመደመጥ ላይ ይገኛል። አት ቪዮ አምሀሪክ ብላችሁ በፌስቡክ አስተያየቶቻችሁን አድርሱን። በትዊተርም እንዲሁ ሀሽታግ ጋቢና ቪዮ በመጠቀም መልክቶቻችሁን አድርሱን። ጋቢና ቪዮ አት ቪዮ ኒውስ ዶት ኮም የኢሜል አድራሻችንን ተጠቀሙ። 202055942 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢና ቪዮ ብላችሁ መልክታቻችሁን አስቀምጡልን። በተለይ ወጣቶች። ከዚህ በመቀጠል ደግሞ ሴቶች በጋቢና የሚሰማበት ሰዓት ነው። የዛሬ እንግዳ ወጣት የሥራ ፈጠራና የከተማ ግብርና ባለሙያ ናት። ሃይድሮፎኒክ የተሰኘ ካለምንም አይነት አፈር አትክልቶችና ለከብቶች መኖ ማዘጋጀት የሚያስችለውን የግብርና ዘዴ በማስተዋወቅ እየሰራች ትገኛለች። ሰላም ወንድም ትባላለች። እንዴት እንዲወዳለው ስራ እንደገባች እንዴት አስረደናለች። ቤት አራት ነው የነበርኩት እና በጣም ትደብረኝ ብዙ መጽሐፍቶች፣ ዩትብ ላይ ምናምን አነብ ነበረ። ከዛ የሆነ መጽሐፍ አገኘሁ ኬንያዊ የጻፈው ቱ ሀንድርድ አይዲያስ አግሪካልቸር ላይ በስሞል ቢዝነስ መስራት የሚችሉ ሆና ሰዓት ማሳለፊያ ነገር ነው እያነበብኩ ያለ በውሃ ብቻ ካለ አፈር ተክሎች ማብቀል፣ እንዲሁም ደግሞ ለእንስሳት ምኑ ማብቀል እንደሚቻል አነበብኩና በጣም ነው ሰፕራይዝ የሆንኩት። ከድሮም ጀምሮ ባገኘሁት አጋጣሚ ነገሮችን ወደ ስራ መቀየርና መስራት እፈልግ ነበር። ተቀጥሬ መስራት አልፈልግም። አንድ ነገር ብቻ ደግሞ መስራት አልፈልግምና ሁሉም ጊዜ ሰፋ ያለ ነገር አስብ ነበረ። ከዛ ጓጓሁ ለማወቅ ምን አይነት እንደሆነ ሃይድሮፖኒክ በደንብ አንበኩ ጉግል ላይ ዩቲብ ላይ ቪዲዮዎች ማየት ሞከርኩኝ። ከዛ ቤት ላይ ሞከርኩት በትንሹ። ግን ስራ ይሆናል የሚል ምንም አይነት አይዲያ አልነበረኝም። የሆነ ቀን ቁጭ ብዬ ቲቪ ማስታወቂያ አየሁን። ስለ ብሉ ምንም የሚባል እና በአግሪካልቸር ቴክኖሎጂ ላይ አይዲያ ላላቸው ወጣቶች ኢንኩቤሽን የሚባል አላቸው እና እሱን ማስታወቂያ ሰማሁ። ምን ማድረግ እችላለሁ ስል ነው ያስታወስኩት። ይሄ የሆነ ምንድነው ስለ ሃይድሮፖኒክ ካወቅ ከሶስት ወር ከአራት ወር በኋላ ይሆናል። ከዛ በዛ አፕላይ አደረግኩ ተቀበሉን ሲም ከዛ በኋላ ሰባት በን የጀመር ነው ሶስት የነበር ነው በዛ ሰዓት። ከዛ በኋላ ነው አራተኛ ጨምረን እንደገና ኢንክሬት የተደረገ ነው ብሎም ነው ወደዛ ስንገባ ቤት ውስጥ የሞከርናቸው ነገሮች ነበሩ። በሀይላንድ ዕቃ ላይ ሰላጣ ለማብቀል ሞክረናል። ዲኒ እንስሳት ነው የሚሆን ደግሞ በትሪ ላይ ያቅለን ነበር ቤታችን ውስጥ ለእንስሳት መኖ ነው መጀመሪያ በደንብ አስበን የነበረው። ለእንስሳት መኖ በደንብ ችግር ስለነበረ ኢትዮጵያ ውስጥ አሁንም አክቹዋሊ በጣም የእንስሳት መኖ ችግር አለ እና እሱ ላይ ነበር በጣም ፎከስ አርገን አፕላይ እያደረግ ነው ብሉም ስ ለመግባት እና እሱም ሞከር ነው የነበረው። እንደሱ አይነት ፕሮቶታይፕም ይዘን ነበር የሄድነው ለማሳያ ማለት ነው። ግን ተክልም ላይ በደንብ መሆን እንደሚችል ዲማንዱም እንዳለ እያየን ስንሄድ እዛ ላይ የአጫጭር ስር ያላቸውን ተክሎች ላይም ፎከስ አድርገን ኤክስፐሪመንት ማድረግ ጀመረ። በመግባባት በጣም ብዙ ነገር ነው። ኤክስፒሪየንስ በሆኑ ሰዎች ምክርና ድጋፍ እየተሰጠን አስተያየት እየተሰጠን የኢንቨስትመንት ኦፖርቹኒቲ ኔትወርኪንግ በጣም ሰፊ ነው እና አንደኛ ስልጠና ይሰጣል። ሰፖርት ይሰጣል። ከዛ ደግሞ በፊድ ኢንቨስትመንት ይሰጣል። የራሱ ለፕሮቶታይፕ የሚሆን የሁለት መቶ ሺህ ብር ፊድ ኢንቨስትመንት አለው። ይህን ሲያደርግልን ደግሞ የአስር ፐርሰንት ኢኩቲ ሼር ይወስዳል። ማለት እንደ ውጭው ሻርክ ታንክ ልሙን የሚያዘጋጀው ላየንስ ደን የሚባል ፕሮግራም አለ። ከሎካል ኢንቨስተሮች ጋር የሚያገናኝ ፕሮግራም ነው እሱ ላይ የራሳችንን አይዲያ ስራችንን ይዘን ቀርበን ከኢንቨስተሮች ጋር አቅርበን ነበረ። እዛ ላይም ፖቴንሻል ኢንቨስተር አግኝተን አሁንም እየሰራም ያለ ነው። ሁለት ሜትር በሁለት ሜትር በሚሆን ቦታ ላይ እስከ ሰማንያ ኪሎ ግራም የሚመዝን ምርት ማቅረብ እንደሚቻል የምትገልጸው ሰላም ግሮ ሃይድሮ በተሰኘው ድርጅቷ አማካኝነትም ለወጣቶች ሰፊ የስራ እድል ለመፍጠር እየሰራች ትገኛለች። እና እቃውን ነው የሚሸጠው ግን ሲስተሙ ልክ እንደ ፈርኒቸር ብድግ ተደርጎ ሳይሆን ስልጠና እንሰጣለን። ዘርን ያገኙት የሚተክሉትን እንዲሁም ማዳበሪያ ከየት እንደሚያገኙት፣ ከዛ በኋላ ደግሞ ወደየት እንደሚሸጡት የማርኬት ሊንኬጅ እንፈጥርላቸዋለን። እሱ ፍሬምወርክ ላይ በጣም እየሰራን ያለ ነው። የጎሃይዶ ትልቁ አላማው በስራ እድል መፍጠር ነው። ቴክኖሎጂው በአጭር ጊዜ ያበቅላል፣ ብዙ ማብቀል ይቻላል፣ ጥራት ያለው ነገር ማብቀል እንችላለን። ብዙ የራሱ የሆኑ ጥቅሞች አሉ። እንደ ካምፓኒ ግን ይሄንን ጥቅም ይዞ የሚመጣውን እቃ እኛ ወጣቶች እየተደራጁ አዲስ ገበሬዎችና የከተማ ገበሬዎች እንዲሆኑ ነው የምናበረታተው። ለዚህም እቃውን ብቻ ሳይሆን የምንሸጥላቸው ኬት እንደሚያገኝ ሮ ማቴሪያል እንዲሁም ደግሞ የት እንደሚሸጡትም ሰርተን ፈንድም እናመቻችላቸዋለን። ለኤንጂዎች ሄደን ፕሮፖዛል እናስገባለን። የራሳቸውን ቤኔፊሻሪ ይዘው ዶኔሽን እንዲኖራቸው ማለት ነው። የመጀመሪያው ስራችን የሚያካሄድ ነው ኢትዮጵያ ሶማሊያ ሪጅን ዶሌ አቤ የሚባል ወረዳ ላይ ነው የነበረው። ለአራት መቶ ፍየል መመገብ የሚችል የእንስሳት መኖ ማምረቻ ወይም ፎደር ጎብለን የምንጠራውን ነው። እዛ ሄደን ኤምስቶ ላይ ያደረግነው ትርጉድም ነው ኛ የወሰዱት የነበሩት አራቱን ነው እየተጠቀሙበት ያሉት። ከረንሲ አሴስመንት እየተሰራለትን ያለው። አዲስ የስራ ፈጠራን ይዞ መቅረብ ከባድ መሆኑን የምትናገረው ሰላም በስራቸው ላይ እስካሁን ድረስ እንደ ስኬት የሚቆጥሩት ነገር በህብረተሰቡ ዘንድ ይህንን የግብርና ዘርፍ ማስተዋወቅ መሆኑን ጠቅሳ ከራሷ ልምድ በመነሳት መንግስት ለጀማሪ ስራ ፈጣሪዎች የተመቻቸ ፖሊሲና እድል መፍጠር አለበት ትላለች። ሰክሰስ ብለን የምንጠራው ነገር አንደኛ አዋርነስ መፍጠር መጀመራችን። ከተማ ይሄ የከተማ ግብርናን በጣም ያበረታታል ብለን እናስባለን። እሱ ላይ መስራት የሚፈልገው ከተማ ስንል አዲስ አበባን ብቻ ሳይሆን የገጠር ከተሞችም ላይ ብቻ ሳይሆን ኮሚኒቲ ላይ መሸጡ እንደሚሽኑ ስሞል ስኬል ፋርመሮችን ክሬት እናደረጋለን ብለን እናስባለን። ግን አንተርፕነርሽፕ በአጠቃላይ ቀላል ነገር አይደለም፣ እንደሌላ ወዲያው ገንዘቡ የሚመለስም አይደለም። ብዙ ችግሮች አሉ ለእነሱ መፍትሄ ይዞ መምጣት ትልቅ ኦፖርቹኒቲ ቢሆንም እንዳት ወጪ የሚያደርግ ደግሞ ብዙ ፖሊሲዎች አሉን እና የኢትዮጵያ መንግስት በጣም ሰፖርት ማድረግ አለበት። መንገድ ሊያበጅለት ይገባል ለወጣቱ ለስታርታፕ መስራት ለሚፈልገው ስራ ፈጣሪ ማለት ነው። ሰላም በሁለት ሺ አስራ አንድ የቶታል ስታርታፐር የስራ ፈጣሪዎች ውድድር ላይ የግሮ ሃይድሮ ስራዎችን ይዛ በመወዳደር ሶስተኛ ደረጃ ያገኘች ሲሆን የአመቱ ምርጥ ሴት ስራ ፈጣሪም ተሰኝታለች። ከዚህ በመቀጠል የምንሻገረው ወደ ዘጋቢዎች መስኮት ነው። ባሳለፍነው ሳምንት አውስትራሊያ ውስጥ የዘጠኝ ዓመት ታዳጊ የሆነውና በተፈጥሮ አጭር ወይም ድዋርፍ በመሆኑ በትምህርት ቤት ተማሪዎች የተሳለቁበት ኳደም ባይል የተባለ ልጅ እቤቱ ሄዶ መሞት እንደሚፈልግ እየተናገረ ያለቀሰበትን ቪዲዮ እናትየው በማህበራዊ ሚዲያ ላይ ከለቀቀች በኋላ በዓለም አቀፍ ደረጃ መነጋገሪያ ሆኖ ሰንብቷል። ይህ አጋጣሚ ታዲያ ይህን መሰል ተፈጥሮ ያላቸውን ሰዎች ለመርዳት የመነጋገሪያ እድሉን ፈጥሯል። አዲስ ቸኮል ከድሬዳዋ በቁመቱ አጭር የሆነ እንግዳን ተሞክሮ ይዞልናል። ዛሂር አህመድ ይባላል። የ27 ዓመት ወጣት ነው። ቁመቱ አንድ ሜትር ከ20 ሳንቲሜትር እንደሆነ ይናገራል። ድሬዳዋ ሳቢያን ነው ተወልዶ ያደገው። በፊት በትምህርቱ ጎበዝ ከሚባሉት ተርታ የሚሰለፍ እንደነበር አብሮ አደጎቹ ይመሰክሩለታል። ሆኖም ጉብዝናው እስከ መጨረሻ አብሮት አልዘለቀም። ምክንያቱን ዛሄር ይናገራል። የትምህርት ቤት መለዋወጥ ትምህርት ቤት ለውጭ ነበረ እና ትምህርት ቤቱን ለውጭ አዲስ ትምህርት ቤት ስገባ የሆነ ህፃን ልጅ ይህናል ክፍል ይማራል በሚል በጣም ያስቸግሩ ነበረ። በቃ በነገር በምናምን ውሌ በቃ ከሰው ጋር መጣላት ምናምን ነው በቃ ሰው ሲያስቸግረኝ ብቻ ብዙ ፈተና ገጥሞኝ በዛ ምክንያት ነው። ያም ምክንያትም አለ። ሆኖም በሌሎች ፌዝና በሽሽቅ የተሰበረ ቅስሙን ይዞ አልቀጠለም። ራሱን አጠንክሮ ህይወትን መጋፈጥ መርጧል። አንድ ጓደኛ አለን። ብዙ ሀገር ምናምን አስለምዶኛል። ከሱ ጋር ሄድ ነበረ ዞር ነበረ እና ብዙ ሀገር ከመልመድ አንፃር በቃ የዛ አካባቢ የሚሄደውን ነገር ምን እንዳለ ከአንድ ክልል ወደ አንድ ክልል ምን እንደሚሄድ ማለት ነው። ያንን አይቼ ከዛ ተሞክሮ ንግድ ጀምሬ ነበረ እና በንግድ አለም ተሰማርቼ ነበረ። አሁን አልተሳካም። አሁን ትንሽ እረፍት ላይ ነው። ያኔ በረብሻው ምክንያት ተቋርጦ ነበረ። ከዛ በኋላም ለሰው ምሰራ ነበረ። ያው ጫት ኤክስፖርት የሚደረግም ራይ ሆኜ ነበረ። ራይ ማለት ያው ጠባቂ፣ አንዳንድ ወጪዎች እያወጣ ይሄዳል። ከዛ ኤክስፖርት የሚደረግ ጫት ማለት ነው። ሶማሊያ ድረስ አድርሼ ነው የምመለሰው። ያንንም ስራ ሰርቼ ነበረ። ከዛ ያው አሁን ድሬዳዋ ነው የምገኘው። ያንን ልትቼ ማለት ነው። በአሁኑ ሰዓት ረፍት ላይ የሚገኘው ዛሄር የቁመቱ ማጠር ሳይገደበው የተለያዩ ተሽከርካሪዎችንም ያሽከረክራል። መንጃ ፍቃድ አለ እዚህ ትንሽ ችግር ፈጥሮብኝ ነበረ። እኔ ለዓይን ምርመራ ሄጄ ሆስፒታል ማለት ነው ለዓይን ምርመራ ብሎኝ፣ ለዓይን ምርመራ ሲሄድ ዶክተር ደግሞ ያለኝ ስለ ቁመት አወራል። እኔ ያው ሲጀመር ችሎታውን አለኝ፣ ህጋዊ ለመሆን ስትል ፍቃዱን ለመውሰድ ትሄዳለህ አለ። እሱ የሚያወራው ሞራል በቃ ዲስሞራል ነው ያደረገኝ፣ እና ሜትር ከሀያ መብለጥ አለብህ ምናምን ነገር አለኝ ዛ ዶክተሩን እኔ አሁን ነው ሜትር ካያ የሞላሁት ያኔ ሜትር ከ10 ሳንቲም ነው እንደዚህ ነበር። ሜትር ከአምስት አካባቢ ነው እንደዚያ እና አሁን ሜትር ካያ ነኝ እና ያኔ ዶክተሩ ኢምቢሲ ላይ ምንም አላልኩትም። ለዛን ጊዜ ትንሽ ተናደድኩኝ። ለምን እኔ ለሚሄድለት ጉዳይ እንቅፋት ስለሆነብኝ ብቻ ለዛ ነው ትንሽ የተሰማኝ እንጂ በቃ ለዛሁን ጊዜ ተሰማኝ፣ ተውኩኝ። ሀረር ሄጄ ማንም ምንም አላለይም። ተመዘገብኩ፣ ሁሉን ነገር በፕሮሰስ አጠናቀቅኩኝ ማለት ነው። ተማርኩኝ፣ ምናልኩኝ፣ ተፈተንኩኝ። ችሎታዬንም አይቶ በጣም እንደውም አደነቁኝ። እንደውም ምንም ምንም ነገር ችግር ምንም ነገር ችግር የለም። በደንብ ነው ምደርሰው። ዘናብዬ ነው ዛሂር ሰዎችን በቁመታቸው ወይም በአካል ጉዳታቸው ሊሳለቁ ወይም ሊያሳንሱ ስለሚሞክሩ ሰዎች የሚለው አለ። ለምን ይሄ ነገር ሲጀመር ተፈጥሯዊ ነገር ፈጣሪ ሲሰጥ በሱ መደሰት አለብን። ለምን የለ አማራጭ ምንም ነገር የለም ይሄ ምክንያታዊ ነገር ነው ፈጣሪ ሲፈጥር እንዲሁ አይፈጥርም ስለዚህ ለሆነ ነገር በቃ አላ ለራስ የራሱ የሆነ ምክንያት ይኖራል ስለዚህ እንዲው እኔ በመፈጠር ነው ደስተኛ ነኝ አልহামዱሊላ ነው ምለው ስለዚህ እኔ የሰው አመለካከት ስታስበው ግን እንደ ሰው ሰው ከሆነ ጨርቅ ያስጥሏል ግን እኔ በምንም አልቆጥራቸው በዜሮ ነው ማባዛቸው ታቃለ ለምን ሲጀመር አመለካከቱ ነው ያን ጥሩ አስተሳሰብ በጎሊና ቢኖረው ኖረው ያንን አመለካከት እኔ ላይ ባላንጸባረቀ ነው። ስለዚህ እኔ ያንን እንደውም በጣም ዝቅ አድርጌው ነው የማስበው። ያን ሰው ራሱ ማለት ለምን የሚያውቀውን ያክል ነው ያንጸባረቀው የእውቀቱን ያክል ያቺ ስለሆነች ለክች ዋለው ማለት ነው። በቃ በዛች ይበቃኛል እንጂ አልከፋበትም፣ ምንም አይመስለኝም ነው። በትምህርት ቤት ህይወቱ ፍቅረኛ እንደነበረች ያልሸሸገው ዛሂር ወደፊትም ትዳር አይቀሬ ነው ይላል። ዛሂር የቁመቱ ማጠር ሌሎች ሰዎች ከሚያደርጉት ነገር ውስጥ ምንም ነገር እንዳያደርግ እንዳልከለከለው በንግግር ሳይሆን በተግባር እያሳየው ነው ይላል። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ። ኮሮና ቫይረስን ኮቪድ-19 ማቆም ይቻላል። ስለ ኮሮና ቫይረስ ከልጆች ጋር ይነጋገሩ። ልጆች ሁልጊዜ እጆቻቸውን እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸውና ሌሎችም የታመሙ ሰዎች እንዲርቁ ይንገሯቸው። ራስዎም ቢሆኑ ሲያስነጥሱ ወይም ሲያስሉ አፍንጫዎንና አፍዎን በክንዶ መታጠፊያ ይሸፍኑ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችያለሽ። አድማጮች እንግዲህ ለዛሬ የነበረን ዝግጅት እዚህ ላይ ያጠናቀናል። ኤደን ገረመው ምሽቱን ሳስተናግዳችሁ ቆይቻለሁ። ከአቀናባሪያችን ኤልያስ አስማረጋ ነገ እስክንገናኝ መልካም ምሽት።